አህመድ ከሶሪያ ተነስቶ አካባቢ ሀገራትን አቋርጦ ሊቢያ በመጀመሪያ ደርሰዋል። ከዚያም እሱ እንዳለው ባህሩን አቋርጦ አውሮፓን ለመርገጥ ሁለት ጊዜ ሞክሮ አንዴ ሳይሳካለት ተጨናግፎ እስር ቤት ገብተዋል። በመጨረሻውም ተሳክቶለት ጀርመን አገር ደርሷል። ብዙዎቹ ሞክረው ውሃ በልቷቸዋል። አወል መራ ጥላት በመጀመሪያው ሙከራዬ የተለያዩ ምክንያቶችና አቀባባዮቹ የሰጡን ከአምስት ቀን በላይ አስጠብቀውናል። የምንመገበው ምግብ እንዳንሞት እንጂ በቂ አልነበረም። የመጠጥ ውሃም ትንሽ ነበር። የመታጠቢያና የመጸዳጃ ቤቱን ሁኔታማ አለማንሳቱ ይሻላል። ሩፍ በሌሊት ላይ ነው ሳይታሰብ በሉ ተነሱ ተብለው በጨለማ እሱ እንዳጫወተ ሁሉንም ከተኙበት በዚያን ሌሊት እነሱን ቀስቅሰው እያዋከቡ ነድተዋቸዋል። ተደጋግፈውና ኮረጇቸውን ይዘው ወደ ትንሿ ጀልባም ሁሉም ያኔ በጥድፊያ እንዲሮጡም ተደርገዋል። አህመድ በዚያን ሌሊት አንዲት የጎረቤት የአራት ዓመት ልጅ ታቀፎ እንደነበረም ያስታውሳል። ከትንሿ ጀልባም ሰፋ ወዳለው እነሱን ባህሩ መሀል ሆኖ ወደሚጠብቃቸው መጠነኛ መርከብ ወደ አንድ መቶ የሚጠጉ የሶሪያ ተወላጆች እየተጋፉና እየዘለሉ እሱም እንደሚያስታውሰው ውሃውንም እያንቦጫረቁ ቀይረው ተሳፍረዋል። መለስ ብሎ አሁን እንደሚያስታውሰው ቀይረው የወጡበት መጠነኛ መርከብ ላይ ወደ አራት መቶ ሀምሳ የሚጠጉ ሰዎች እርግጠኛ አይደለም፣ ከዛም ሊበልጡ ይችላሉ። ከተለያዩ ቦታ ተለቃቅመው አንድ ላይ ተጠጋግተው እንዲቀመጡም ተደርገዋል። ራሕኩን ክወየስ አደት ቀሊል አቀባዩ ነጋዴ ቀደሚ ሲል ጀልባው ጥሩ እንደሆነና ጥቂት ሰዎች ብቻ ተሳፍረው እንደሚሄዱበት የመሃላ ቃሉን ለእኛ ሰጥቶ ነበር። ይህ ሁሉ የውሸት ሽንገላ፣ ሀሰት እንደሆነ ያንን ሁሉ ሰው በኋላ ባጠገባችን ስናይ ግልጽ ሆኖልናል። አንዳንዶቹ ፈርተው ለሕይወታቸውም ሰግተው መልሱን ብለው ጠይቀዋል። ግን እንዳይመለሱ በአቀባባዮቹ ተደርጓል። ነገሩ ግልጽ ነው። ሌላ ምርጫ የለም። ወይ አምልጠህ አውሮፓ ትገባለህ፣ ወይ ደግሞ እዚያው ውሃ ምልቶ ሞተህ ትቀራለህ። የአመብት ወስል የአመብት ሞት አገሩንና ቤቱን ዘመድና ንብረቱን ጥሎ ለወጣ አንድ ስደተኛ አማራጭ መመለሻ መንገድ ብዙዎቹ እዚህ እንደሚሉት ፈጽሞ የለም። ሊቢያም የመጨረሻው መውደቂያ ጉድጓድ ሆና የቀረችው ወይዘሮ ዛራ ካን በተባበሩት መንግስታት ድርጅት ስር ስደተኞችን የሚረዳው የበጎ አድራጎት ድርጅት ተጠሪ ለዚህ ነው ይላሉ። ተተብትቦ እንዳይፈታ የተዘረጋው መረብ ቀላል አይደለም። ጀልባው ላይ አንዴ እግሩን ያወጣ ሰው አስቦበት፣ ሁኔታው አስፈርቶት አልፈልግም ብሎ ሀሳቡን ቢቀይር እሱን ከዚያ አውርዶት ወደ መጣበት የሚመልሰው ሰው እንኳን የለም። መንገዱ ወደ አንድ አቅጣጫ ብቻ ነው። እሱም ወደ ሰሜን ወደ አውሮፓም ብቻ ነው። ከሊቢያ ጠረፍ ወደ አውሮፓ የሚወስደው ጀልባ ላይ ለመሳፈር ከስድስት መቶ እስከ አንድ ሺህ ዶላር ድረስ አቀባባዎቹ ከአንድ ሰው ቆጥሮ እንደሚቀበሉ እዚህ ለማወቅ ተችሏል። ሌላ ቦታ ክፍያው ከፍ እንደሚልም ይነገራል። የሶሪያ ተወላጆች መድረስ አለመድረሳቸውን ሳውቁና ሳረጋግጡ ከአፍሪካኖቹ ከፍ ያለ ገንዘብ ለጉዞአቸው ወጪ ያደርጋሉ። አህመድ ሁለት ጊዜ ሞክሮ አንዴ ሳይሳካለት ተይዞ ታስሮ ተፈቶ እንደገና አንድ ሺህ ዶላሩን ከፍሎ በሁለተኛው ሙከራ ጣሊያን ደርሶ በታምር አቆራርጦ ጀርመን ሀገር ገብተዋል። ለውድ ባለቤቱ ግን ይህን አደገኛ አውጣ ውረድ በምንም አይነት ሲጠየቅ አልመኝላትም ብለዋል። ይልማ ኃይለሚካኤል ዶይቼ ቬለ ራዲዮ ጣቢያ ከበርሊን ከተማ